ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድመልን። በባህር ሰርጓጅ መርከብ ውል መፍረስ ሳቢያ በአውስትሬልያና ፈረንሳይ መካከል ውጥረት ሰፍኗል። የፈረስ ሽቅድድም አፍቃሪዎችና የፈረስ አሰልጣኞች የሜልበርን ዋንጫ ትዕይንትን በጉጉት እየጠበቁ ነው። ሙሉ ክትባት የተከተቡ የኒው ሳውዝ ዌልስ ነዋሪዎች ወደ ገጠርና ከተማ መጓዝ ጀመሩ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የጠቅላይ ሚኒስትር ስኮት ሞሪሰን ተቀናቃኞች በባሕር ሰርጓጅ መርከብ ውል መፍረስ ሳቢያ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን የተሰማቸውን ቅሬታ እያስተጋቡ ነው። በሮም በተካሄደው የቡድን ሀያ ጉባኤ ወቅት ፕሬዚደንት ማክሮን ጠቅላይ ሚኒስትር ስኮት ሞሪሰን ከፈረንሳይ ጋር የነበራቸውን የዘጠና ቢሊየን ዶላርስ ውል አሌ ብለው ከዩናይትድ ስቴትስ እና እንግሊዝ ጋር ሲሻረኩ ዋሽተውኛል በሚል ኮንናዋቸዋል ይህንንም ተከትሎ የአውስትሬልያ ግሪንስ ፓርቲ መሪ አደንባንት ስኮት ሞሪሰን የሰርጓጅ መርከብና የድንጋይ ከሰልን አስመልክተው ዓለምን ዋሽተዋል ሲሉ ብርቱ ነቀፋ የሰነዘሩባቸው ሲሆን አያይዘውም የተቀረው ዓለም ገብቶታል። ስኮት ሞሪሰን ግና የተቀረውን ዓለም ግብራዊ እርምጃ እንዳይወስድ በንቃት አሻጥር ፈጽመዋል። በዚህም ሁላችንም ማፈር ብቻ ሳይሆን ልንሰጋም ይገባናል ብለዋል። በሌላም በኩል ጥብቅ ጠቅላይ ሚኒስትር ባነቢ ጆይስ ሁሉም የትናንቱን ትቶ ወደፊት መራመድ ይገባዋል፣ አውስትሬልያና ፈረንሳይ በርካታ የጋራ ትስስሮች አሏቸው ሲሉ ተናግረዋል። ይህ በእንዲህ እንዳለም የአውስትሬልያ ውጭ ጉዳይ ሚኒስትር ሜሪስ ፓይን በአውስትሬልያ የፈረንሳይ አምባሳደር ዣን ፒየር ቲቦልት ረቡዕ ኖቬምበር ሶስት በብሔራዊ ፕሬስ ክለብ ተገኝተው ንግግር ከማድረጋቸው በፊት ከአምባሳደሩ ጋር ተናግረዋል። ሴናተር ፓያን ምንም እንኳ በአውስትሬልያና በፈረንሳይ መካከል ውጥረት ሰፍኖ ያለ ቢሆንም ንግግሩ ገንቢ የሆነና ግንኙነቱም መሻሻል እያሳየ መሆኑን ገልጠዋል። አምባሳደር ቲቦልት በሰርጓጅ መርከቡ ውል መፍረስ ሳቢያ ባለፈው ወረሃ ኦክቶበር ወደ ፈረንሳይ ተጠርተው ሄደው ነበር። በነገው ዕለት በሚካሄደው የሜልበርን ዋንጫ የፈረስ ውድድር ለአሸናፊነት የሚጠበቀው ፈረስ አሰልጣኝ ፒተር ሙዲ የድል ተስፋቸው ከፍ ያለ መሆኑን ገለጡ። ፈረሳቸው ባለፉት ዘጠኝ ውድድሮች አንዴም ሽንፈት ያልገጠመው ሲሆን በነገው ዕለት ፍለሚንግተን በሚካሄደውና ድፍን አውስትሬልያ በሚከታተለው እሽቅድምድም ላይ አሸናፊ ለመሆን ብርቱ ዕድል እንዳለው ይጠበቃል። የሜልበርን ዋንጫ ውድድርን አስር ሺህ ሙሉ ክትባት የተከተቡ ሰዎች በአካል ተገኝተው ይመለከታሉ። የኒው ሳውዝ ዌልስ ተቃዋሚ ቡድን መሪ ክሪስ ሚንስ የሲድኒ ከተማ ነዋሪዎች ወደ ሪጂናል ኒው ሳውዝ ዌልስ በመጓዝ ከዘመዶቻቸው ጋር እንዲገናኙና አካባቢውንም ለመርዳት ወጪያቸውን እዚያ እንዲያወጡ አበረታቱ። ከዛሬ ጀምሮ የኒው ሳውዝ ዌልስ ነዋሪዎች ወደ ከተማና ገጠር መዘዋወር ይችላሉ። የቀድሞዋ የኒው ሳውዝ ዌልስ እንድራሴ ግላዲስ ብርጅክሊያን ለገለልተኛ የጸረ ሙስና ኮሚሽን ዛሬ ሰኞ ቃላቸውን ሰጥተው ጨረሱ። ወይዘሪት በርጅክሊያን ከኮሚሽኑ ፊት የቀረቡት የቀድሞው የሚስጢር ፍቅረኛቸውና የዋጋ ምክር ቤት አባል ከነበሩት ዳረል ማጓያርጋ ጋር የፓርላማ ድንጋጌን ተከትለው የነበራቸውን የፍቅር ግንኙነት ባለመግለጣቸውና የጥቅም ግጭት መፍጠር አለመፍጠሩን እንዲሁም ሙስና መፈጸም አለመፈጸሙን ለማጣራት ነበር። ወይዘሪት በርጅክሊያን በእንደራሴነት ማገልገላቸው ትልቅ ክብር እንደሆነና ለጸረ ሙስና ኮሚሽኑ ቃላቸውን በመስጠትም የሚጠበቅባቸውን ግዴታ ማከናወናቸውን ተናግረዋል። የቡድን ሀያ መሪዎች ሮም ውስጥ ለሁለት ቀናት ባካሄዱት ጉባኤ በ2050 የካርበን ብክለትን ለመቀነስ ከጽኑ ስምምነት ላይ ሳይደርሱ ተበትነዋል። ጉባኤው የአየር ብክለትን በመቀነስ ላይ ቢስማማም የድንጋይ ከሰል ምርት የሚያበቃበትን ጊዜ ሳይወስን ተበትኗል። መሪዎቹ በዛሬው ዕለት የኮፕ 26 ኮንፈረንስ ላይ በመገኘት እስካሁን የአየር ንብረት ለውጥን ለመግታት ስላቀረቧቸው ግብራዊ አስተዋጽኦች በመናገር አዲስ ቃልም ይገባሉ። በዚሁ ወደ ውጭ ምንዛሬ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 75 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 35 ኢትዮጵያ ብር ከ33 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናያሰማልን ፐርስ፣ ብራ ይሆናል። ዝቅተኛ 11፣ ከፍተኛ 20። አደላይድ፣ ረፋዱ ላይ ሊካፋ ይችላል። ዝቅተኛ 18፣ ከፍተኛ 33። ሜልበርን፣ ፀሐማ ሆኖ ይውላል። ዝቅተኛ 11፣ ከፍተኛ 30። ሆባርት፣ በአብዛኛው ፀሐማ ሆኖ ይውላል። ዝቅተኛ 11፣ ከፍተኛ 23። ካምብራ፣ በከፊል ደመናማ ይሆናል። ዝቅተኛ 7 ት፣ ከፍተኛ 24። ሲድኒ፣ ፀሐማ ሆኖ ይውላል። ዝቅተኛ 16፣ ከፍተኛ 25። ብሪስበን ብራ ይሆናል። ዝቅተኛ 17 ከፍተኛ 25 ዳርዊን ብራ ይሆናል። ዝቅተኛ 27 ከፍተኛ 35 አዲስ አበባ ጸማ ይሆናል ይባላል። ዝቅተኛ 9 ከፍተኛ 22። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በባህር ሰርጓጅ መርከብ ውል መፍረስ ሳቢያ በአውስትራሊያና ፈረንሳይ መካከል የመካከል ውጥረት ሰፍኗል። የፈረስ እሽቅድድም አፍቃሪዎችና የፈረስ አሰልጣኞች የሜልበርን ዋንጫ ትዕይንትን በጉጉት እየጠበቁ ነው። ሙሉ ክትባት የተከተቡ የኒው ሳውዝ ዌልስ ነዋሪዎች ወደ ገጠርና ከተማ መጓዝ ጀመሩ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።